የኢትዮጵያ መንግስት በርካታ ዜጎች ኢመደበኛ በሆነ ህገወጥ መንገድ ወደ ተለያዩ ሀገራት በሚያደርጉት ጉዞ ለተለያዩ የሰብአዊ መብት ጥሰቶች እንደሚጋለጡ ገልጾ ያለምንም ተጨማሪ ክፍያ የውጭ ሀገር የስራ ስምሪት የማመቻቸት ስራም እየሰራ እንደሚገኝ ሰሞኑን ባወጣው መግለጫ አስታውቋል። ልክ ነው። መንግስት ባወጣው በዚህ መግለጫ ላይ ሰራተኞች በብዛት ይሄዱባቸዋል ከሚባለው የሳውዲ መንግስት ጋር ሲደራደር መቆየቱና በዚያም መሰረት የሳኡዲ መንግስት ለኢትዮጵያውያን ሰራተኞች ወርሃዊ የቅጥር ክፍያ ከፍተኛ ጣሪያ ነው ያለውን የስድስት ሺህ ዘጠኝ መቶ ሪያል መመደቡን ገልጿል። እንግዲህ ደሬ በዚህ ዙሪያ ያነጋገርካቸው የኢትዮጵያ ሰብአዊ መብቶች ኮሚሽን የህጻናትና ሴቶች መብቶች ኮሚሽነር መስከረም ገስጥም መንግስት በህጋዊ መንገድ ሰራተኞችን ወደ ውጭ ለመላክ ሁኔታዎችን እያመቻቸ መሆኑ መልካም ነገር መሆኑን ጠቁመው ሂደቱን የሚቆጣጠር አካልና በትክክል የተቀመጠ አሰራር ያስፈልጋል ብለዋል። የቀረውን ደግሞ በዚህ ዙሪያ ካዘጋጀው መሰናዶ ተከታትለን እንመለሳለን። ለተሻለ የስራ ፍለጋ ወደ መካከለኛው ምስራቅ የሚሄዱ ሰዎች መደበኛውን ስርዓት ከመከተል ይልቅ በህገ ወጥ አዘዋዋሪዎች አማካኝነት ዜጎች ለጉልበት ብዝበዛ፣ ሴቶችና ህጻናት ደግሞ መደፈርን ጨምሮ ላልተፈለገ እርግዝናና ለተለያዩ የአካል ጉዳትና መጉደል ችግሮች እንደሚዳረጉ የኢትዮጵያ ሴቶችና ማህበራዊ ጉዳይ ሚኒስቴር በቅርቡ በሰጠው መግለጫ አስታውቋል። ይህ ችግር መኖሩን የሚያውቁ መሆኑን የገለጹት የኢትዮጵያ ሰብዓዊ መብቶች ኮሚሽን የህጻናትና ሴቶች መብቶች ኮሚሽነር መስከረም ገስጥ ኮሚሽኑ አጠቃላይ ሁኔታውን እየተከታተለና ሪፖርትም እያወጣበት መሆኑን ይናገራሉ። የሴቶችና ህጻናት መብቶች ሁኔታ ዓመታዊ ሪፖርት ስናወጣም አጠቃላይ ህገወጥ የሴቶችና ህጻናት ዝውውር አንድ ኮሚሽኑን የሚያሳስበው ነገር መሆኑን ጠቁመናል እንዲሁም ደግሞ በዚህ አመት ላይ ደግሞ አሁን በያዝነው አመት ላይ እንዳልኩ ከሌቨር ማይግሬሽን ወይም ከስራ ጋር በተያያዘ ደግሞ የሚፈልሱ ሰዎችን ሁኔታም ጉዳይ ለማየት በቅርበት ደግሞ ለማየት እና መንግስት እና የሚመለከታቸው አካላት ደግሞ የሚሰጡት ምላሽ ምንድን ነው የሚለውን ለማየት የተያያዘ እቅድ አለ ማለት ነው ስለዚህ እሱን ወደዛ ስራ ደግሞ ስንገባ በዝርዝር የምናየው ነገር ይሆናል እንዲሁም አሁን ህገወጥ የሰዎች ዝውውርም በተመለከተም እንደዚሁ በቅርብ ለማየት እየሞከርን ያለነው ሁኔታ አለ። እሱንም ስራችንን ስንጨርስ ዝርዝር የምናየው ነው የሚሆነው ማለት ነው። መንግስት የውጭ ሀገራት የስራ እድሎችን ዜጎች በአግባቡ እንዲጠቀሙ መክረዋል። በሰራተኞች ላይ ይደርሳል ያለውን ይህን የሰብአዊ መብት ጥሰት ለመከላከል ያለምንም ተጨማሪ ክፍያ የውጭ ሀገር ስራ ስምሪትን የማመቻቸት ስራ መጀመሩንም የኢትዮጵያ ሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቀዋል። ይሁን እንጂ የኢትዮጵያ ሰብአዊ መብቶች ኮሚሽን የሕፃናትና ሴቶች መብቶች ኮሚሽነር መስከረም ገስጥ መንግስት በህጋዊ መንገድ ወደ ውጭ የመላኩን ስራ እያመቻቸ መሆኑን መልካም ነገር ቢሆንም ሂደቱን የሚቆጣጠርን አካልና አሰራር ያስፈልጋል ዋል ይላሉ። እውነት ለመናገር ይህን በደንብ በቅርበት መንግስትም ያቀረበው አማራጭ በደንብ እንዴት ነው የሚሰራው ምን ያህል ነው የሚጠቅመው የሚለውንም ሲተገበር አላለን ወደ መሬት ወርዶ በቅርበት ማየት የሚጠይቅ ይመስለኛል። እንደገና ደግሞ ሰዎች ደግሞ ምርጫም ይኖራቸዋል። በተለያየ ሌላም በኩል ለመሄድ ይመርጡ ይሆናል። በግድ በዚህ ብቻ መሄድ አይኖርባቸውም። ስለዚህ ሌሎች ደህንነትን የጠበቀ መብታቸውን ያከበረ አማራጮች ውስጥ ደግሞ ምንድናቸው የሚለውንም በተጓዳኝ ማመቻቸት አስፈላጊ ይመስለኛል። ስለዚህም እነዚህ አሁን ህጋዊ የሆኑ ኤጀንሲዎች መኖራቸው እነዛን የነዛን ደግሞ ህጋዊነት በደንብ መከታተል ምንድነው፣ ከስራ መብት ጋር ወይም ከሌበር ስታንዳርድ ጋር በተጣጣመ መንገድ ነው ወይም የሚሰሩት ብሎ እነሱንም መቆጣጠር፣ በምህዳሩንም ለእነሱ ማመቻቸት ሱ ማመቻቸት እንዳለ ሁሉ እነሱንም መቆጣጠር እና ትግበራቸው ከህግም ከሰብአዊ መብት አግባብ ነው ወይም የሚለውን መከታተል ያስፈልጋል። ምክንያቱም ዜጎች የተለያዩ አማራጮችን መጠቀም ስለሚፈልጉም መብታቸውም ስለሚሆን ማለት ነው። እንግዲህ ይሄ ነው አንዱ ማድረግ ያስፈልጋል ብዬ በጠቅለን ለባለ ሁኔታ ልልምችለው በሌላ በኩል ግን መንግስትም በራሱ ደግሞ ማመቻሸቱ ያለምንም ክፍያ ያለምንም ውጣውረድ ማስተናገድ የሚቻልበት ሁኔታ ካለ ደግሞ ያ በጣም ጥሩ ነው። እንደ አጠቃላይ ማለት ፈልጌ ነው። በመር ደረጃ በጣም ጥሩ ነገር ነው። ግን ደግሞ በእንዴት ነው የሚተገበረው እንዴት ነው ከመብትም ከሕግ ጋርም በተጣም ጣም ሁኔታ ይሄን የሚያደርገው ከሄዱም በኋላ ምን አይነት ነው ያለው ፎሎፕም ችግሮችን ካሉ የመከታተያ ሜካኒዝሙ ምንድን ነው የሚለውም መታየት ይኖርበታል ሲተገበር ብዬ ነው ልል ምችለው። መንግስት ቀደም ሲል ኢትዮጵያውያን ሰራተኞች በሳዑዲ አረቢያ በሚኖራቸው የስራ ቆይታ የተሻለ የስራ ክፍያ የሚያስገኝላቸውን ድርድር ከሳዑዲ መንግስት ጋር ማድረጉን በተደጋጋሚ ሲያስታውቅ መቆየቱ ይታወሳል። ሰራተኞቹ በብዛት ይሄዱባቸዋል የሚባለውና ከኢትዮጵያ መንግስት ጋር ሲደራደር የቆ የቆየው የሳውዲ መንግስትም ከሶስት ዓመት በኋላ ከኢትዮጵያ የቤት ሰራተኞችን ለመቅጠር ያቋረጠውን ውሳኔ አንስተዋል። ለኢትዮጵያውያን ሰራተኞች ወርሃዊ የቅጥር ክፍያ ከፍተኛ ጣሪያ ነው ያለውን የ6900 ሪያል መመደቡን ገልጾ በህጋዊ መንገድ የሚመጡ ሰራተኞችን እንደሚቀበልና እንደሚያበረታታ በሰሞኑ መግለጫው አስታውቋል። ይሁን እንጂ የሳውዲ መንግስት ከሌሎች አገሮች ለሚመጡ ሰራተኞች ካወጣው ክፍያ ጋር ሲነጻጸር የኢትዮጵያው ዝቅተኛ መሆኑን ገልፍ ታይምስ ጋዜጣ የሳውዲ አረቢያ የሰው ሀብት ሚኒስትርን ጠቅሶ ከቀናት በፊት ካወጣው ዘገባ መረዳት ተችሏል። በዘገባው መሠረት ከፍተኛው ክፍያ የተመደበላቸው የፊሊፒንስ ሰራተኞች ሲሆኑ 170 ሪያል ይከፈላቸዋል። ከዚያ በመቀጠል ስሪላንካ 150፣ ኬንያ 130 እያለ ኢትዮጵያ 9ና 7500 የሳውዲ ሪያል ከሚከፈላቸው ኡጋንዳና ቡሩንዲ ቀጥሎ የመጨረሻው ዝቅተኛ 6900 ሪያል ወይም 1800 ዶላር መሆኑን መረዳት ተችሏል። የኢትዮጵያ መንግስት የስራ ስም ሪት ስምምነቱን መደራደሩን ቢገልጽም ክፍያውን አስመልክቶ ከሳውዲ መንግስት ጋር በዚያ ጉዳይ ላይ አለመነጋገሩንና አለመደራደሩን ማመልከቱ ተዘግበዋል። በዚሁ ጉዳይ የኢትዮጵያ ሴቶችና ማህበራዊ ጉዳይ ሚኒስትርን ለማነጋገር ያደረግነው ሙከራ አልተሳካም። የሌሎቹንም ባለሙያዎች አስተያየት አካተን ወደፊት ለማቅረብ እንሞክራለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና